ሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጠናስጥልን። ይህ የዋዜማ ራዲዮ ነው። በነገራችን ላይ የተሰኘውን የውይይት መሰናዶ ይዘን ቀርበናል። ዋዜማ በዋና ዋና ሀገራዊ ጉዳዮች ላይ ሀሳብ የምናጋራበት እንደመሆኑ ወደ ዌብሳይታችን ዋዜማ ራዲዮ ዶት ኮም ጎራ ብላችሁ ከዚህ ቀደም የተላለፉትን መሰናዶቻችንን ልታደምጡ ትችላላችሁ። በዩቲዩብ በሳውንድ ክላውድ እንደዚሁም ዋዜማ ራዲዮ ብላችሁ ብትፈልጉ ታገኙናላችሁ። በትዊተር እና በፌስቡክ ላይም ዋዜማ ራዲዮ ብላችሁ ፈልጉን። ሁሉ ጊዜም ፕሮግራሞቻችንን መከታተል ይቻላል። ከዕለቱ መሰናዶም ጋር አብራችሁን እንድትቆዩ እንጋብዛለን። የኢትዮጵያ ፖለቲካ ሲነሳ ጎልተው ከሚነሱ ጉዳዮች አንዱ የዜጎች የማንነት ጥያቄ፣ ሕጋዊ ዕውቅና የማግኘት ጉዳይ ትልቁን ቦታ ይይዛል። በሀገሪቱ የተለያዩ ብሔር ብሔረሰቦች ቋንቋና ባህላቸው ዕውቅና እንዲያገኝ ሲሞግቱ ከአምስት አስርት ዓመታት በላይ ተቆጥሯል። በችግሩ አፈታት ዙሪያ እምብዛም የሚያኮራ ታሪክ የለንም። የአሁኒቷ ኤርትራ መገንጠልን ጨምሮ ዛሬ በሀገሪቱ የፖለቲካ ምህዳር ጥላ አጥልቶ የሚታየው የብሔር ብሔረሰቦች ጥያቄ አግባብነት ያለው መልስ ያለማግኘት ጉዳይ ይመስላል። በስልጣን ላይ ያለው ኢህአዴግ የዚሁ የብሔረሰብ ጥያቄን አንግቦ የተነሳ የፖለቲካ ቡድን ስብስብ ይሁን እንጂ ጥያቄው ዛሬም ድረስ ሁሉንም ሊያግባባ የሚችል መልስ ያስቀመጠለት የለም። የብሔረሰብ መብት ሲነሳ አምስት አስርተ ዓመታትን ያስቆጠረው የኦሮሞ ህዝብ የመብት ትግል በቀዳሚነት ይነሳል። ከኦሮሞ ነጻነት ግንባር እስከ መጫና ቱለማ ከሆዲድ እስከ ኦፈድን ብዙ ብዙ የታሪክ ሁነቶች መነሳት ይችላሉ። ዋናው ጥያቄ ግን በእርግጥ የኦሮሞ ህዝብ ጥያቄ ምንድን ነው? የኦሮሞ ህዝብ የመብት ጥያቄ ከሌላው የኢትዮጵያ ህዝብ የመብት ጥያቄስ በምን ይለያል? ይህንንና ይህን የመሳሰሉ ጥያቄዎችን አንስተን ከሁለት እንግዶቻችን ጋር ቆይታ እናደርጋለን አድርጋለን። ታዋቂያችን ገረሱ ቱፋ ስመጥር የኦሮሞ መብት ተሟጋችና በርከት ያሉ የኦሮሞ የፖለቲካ ቡድኖችን በቅርበት ያውቃል። በአሁኑ ጊዜ በሆላንድ አምስተርዳም ይገኛል። ወንድሙ መንግስቱ በፍልስፍናና በልማት ጥናት የመጀመሪያና ሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲና ከህንድ አገር አግኝቷል። የዶክተሬት ዲግሪውን ደግሞ እዚህ አሜሪካን አገር ወስዷል። በግጭት አፈታት፣ በማህበረሰብ ጥናት፣ በግጭት ትንበያና ማህበረሰባዊ ውይይቶች ላይ ሰፊ ልምድ አለው። በአሁኑ ጊዜም ጥናትና ምርምር በማድረግ ላይ ይገኛል። ውይይታችንን በተቻለ ከስሜታዊነት ወጣ ብለን በሰከነ መንፈስ ለማድረግ ሞክረናል። ያነሳናቸው ብዙዎቹ ጥያቄዎችም እለት ተእለት በኦሮሞ ሕዝብ ዙሪያ የሚነሱ ናቸው። ለየትኛውም አድማጭ እንዲስማሙ ለማድረግ ሞክረናል። ተሳክቶልን እንደሆነ ይህንን የመጀመሪያ ክፍል ውይይታችንን አድምጡና እስቲ ናንተ ነገሩን የፕሮግራሙ አዘጋጅ አርጋው አሸኔ ከቀሪ የዋዜማ ባልደረቦች ጋር አብራችሁን ቆዩ እላለሁ። እሺ ውይይታችንን ለመጀመር ገረሱና ወንድሙ እንኳን ወደ ዋዜማ በነገራችን ላይ ውይይት በሰላም መጣችሁ። በመግቢያ ላይ እንደተናገርኩት እንግዲህ የኦሮሞ ህዝብ የመብት ትግል ከአምስት አስርተ ዓመታት በላይ ያስቆጠረ ነው። ይሁንና ግን የኦሮሞ ሕዝብ ጥያቄ ምንድን ነው በሚለው ላይ የተለያዩ የተደበላለቁ አስተያየቶች ሲሰጡ ይታያልና ከዚህ መሰረታዊ ጥያቄ ብንነሳ ብዬ ነው ገረሱ ድሉ ለአንተ ልስጥህና ለመሆኑ የኦሮሞ ሕዝብ መሰረታዊ ጥያቄ ምንድን ነው? እስቲ ይህንን ነገርን እናንጀምር። ይሄ የኦሮሞ ጥያቄ የሚባለው አንደኛ ማለት ላለፉት ሀምሳ ዓመታት እንዳልከው በተለያየ ሰዎች በተለያየ በተደራጁም ባልተደራጁም ሰዎች ሲነሳ ነው የቆየው። ሲነሳ የቆየበት መንገድ አንድ አይነት ነገር አይደለም። የራሱ ኢቮሉሽን ውስጥ አልፈዋል። ኤርሊ አካባቢ ወይ ደግሞ ትግሉ ሲጀምር አካባቢ ሲነሱ የነበሩ ነገሮች በጣም ጥገናዊ የሆኑ የተወሰኑ ለምሳሌ የትምህርት ቤቶችን ማስፋፋት፣ የልማት ስራዎችን ማስፋፋት እንደዚህ ቀጥተኛ የሆኑ በደሎችን እነሱ አካባቢያዊ የሆኑ ቀጥተኛ የሆኑ በደሎችን ላይ የማንነት አይነት መልክ ነው የነበረው በሂደት ኢቮልቭ አድርጎ አሁን ያለበት ደረጃ ላይ ደርሷል። አሁን አሁን ባለው ሁኔታ የራስን እድል በራስ የመወሰን መብት የሚለው ነገር ሁሉንም ሊመልስ ይችላል። የራስን እድል በራስ የመወሰን መብት የሚለው በውስጡ የተለያየ ማለት አሁን ባለው የኢትዮጵያ ሴታፕ ውስጥ ከመፍታት ጀምሮ እስከ ነጻ መንግስት እስከ መመስረት የሚሄድ ነው። በዚህ ውስጥ በፖለቲካል ስፔክትረም ውስጥ የተለያየ አክተሮች አሁን አሉ። ከዚህ በፊት የነበሩት ግን የነበሩ ቀጥተኛ የሆኑ አካባቢያዊ የሆኑ አንዳንድ ጊዜ በጣም ሎካል የሆኑ ፕሮብሌሞች ኦሮሞ በቀጥታ የሚመለከቱ ችግሮችን መፍታት ላይ ነው ያተኮሩት። እነዚያ ነገሮች ሲታፈኑ እነዛ ነገሮች በጊዜ ሳይመለሱ ሲቀሩ ነው ሲስተሚክ ጥያቄ፣ ይሄ ነገር ስርዓታዊ ነው፣ እዚህ ሀገር ውስጥ የተመሰረተው ስርዓት እኛን በተለየ መልኩ ታርጌት አድርጎ ኮንትሮል አድርጎ ጨቁኖን የሚያቆይ ነው። ስለዚህ እዚህ ሀገር ውስጥ ያለው ነገር ካልተቀየረ የሚል ጥያቄ ዴቨሎፕ እየሆነ የነበረው በሂደት ነው ማለት ነው። ምንድን ነው እዛ ውስጥ ያሉት ኮንተንቱ፣ ምንድን ነው ማለት የተለያየ አይነት የፖለቲካል አመለካከት ያላቸው ችግሩን ኮሎኒያል ካራክተር ነበረው ምክንያቱ፣ የቀኝ ግዛት፣ አዎ፣ የቀኝ ግዛት ባህሪ ነበረው ብለው ከሚሉት አይ፣ ሌላ አይነት መልክ ሌላ አይነት መልክ ነው ያለው ከሚሉትም ጨምሮ፣ ምንድን ነው መሰረታዊ ጥያቄዎች እዚህ ውስጥ የሚካተቱት ማለት የሚነሱት የሚለው ጥያቄ ሲነሳ ቅድም እንዳልኩት ይሄ የራስን ዕድል በራስ የመወሰን በሚለው መብት ሊጠቃልል የሚችል በራስ አካባቢ ራስን የማስተዳደር፣ በሪሶርሱ ላይ የማዘዝ፣ ቋንቋን የማሳደግ፣ ባህልን የማሳደግ ከሌሎች ህዝቦች ጋር ያለው ሪሌሽንሽፕ በነፃነት የመወሰን ማለት ነው። ምን አይነት ሪሌሽንሽፕ ነው የሚኖረን የሚለውን ነገር በነፃነት የመወሰን የሚለውን እና ከዚህ በፊት የነበሩ የኢኮኖሚ የባህል ሂስቶሪካል ጭቆናዎች እንዲቆሙ የማድረግ ነው። ማለት ይዘቱ ወደ ታች ሊቀነስ እነዚህ እነዚህ ነገሮች ላይ ብዙ ልዩነት የለም። እንዴት ይፈታል በሚለው ላይ የተለያዩ አይነት አመለካከቶች ሊኖሩ ይችላሉ። ስለዚህ አሁን ባለው ሁኔታ የራስን ድር በራስ የመወሰን የሚለው መብት ከሰፊ ይዘቱ ሊጠቀልለው የሚችል ጥሩ እናነሳቸዋለን። እስቲ ወደ ወንድሙ ልምጣና በዚሁ ላይ የኦሮሞ ጥያቄ በዋነኝነት ምንድን ነው ብለን ነው ልናስቀምጥ የምንችለው ከሚለው ውስጥ ኖ የኦሮሞ ጥያቄ በእርግጥ ዩኒክ አይደለም። በተለይ በተለይ በዚህ በዓለም ላይ በምናየው በሪቮሉሽን በዓለም ላይ የምናየው እንቅስቃሴዎች ሁሉ በዛ ውስጥ ተካቶ ሊታይ ይችላል። ቤዚክ የሆነ ማን ራይት ፕሪንሲፕሎች፣ ቤዚክ የሆኑ የመደረገጣዎች እነዛ ነገሮች ናቸው። ግን ከዛ የኦሮሞን ጥያቄ ኮርክ ኮስቲኖች መሰረታዊ ጥያቄዎችን አጉልተን እንዳናይ የሚያግዱን ብዙ ነገሮች አሉ። አንደኛው ኦብጀክቲቭ እና የዲስፓሽኔት የሆነ ዲስከሽን ራሱ ጎልቶ አይታይም። አንደኛው ችግር እሱ ነው። በትክክል ባላንስድ የሆነ ወይ ደግሞ ዲስፓሽኔት ሆኖ የኦሮሞን ኮር ኢሹ ማውራት በጣም አዳጋች ነበር እስካሁን። በሁለተኛ ደረጃ ያለው ምንድን ነው መረጃ በተለይ ይሄ ሪላየብል የሆነ ኤቪደንስ ኤቪደንስ የለም። ለዛም ነው ብዙ ጊዜ ኮር ኮስችኖቹ ላይ መወያየት አዳጋጅ እና ከባድ የሚሆኑ በብዙ መልኩ ራሱ ተጻራሪ የሆኑ ኮር ኮስችኖች ከተለያዩ ቦታዎች ይመጣሉ። የኦሮሞ ኮር ኮስችኖች እነዚህ ናቸው እነዚህ ናቸው ብሎን ለመዘርዘር ያለው ፖለቲካል ያለው የነበረው እስከዛሬ ድረስ የነበረው የፖለቲካ መንፈስ ያን እነዛ ኮስችኖች ጎልቶ እንዳያወጡ ይጨቁን ነበረ። ይሄ የሚሆነው ለምንድን ነው? አንደኛ በተለይ በፐብሊክ ስፌር የምንለው የፐብሊክ ዲስኮርስ የህዝቡን ዲስኩ የፖለቲካ ንግግሮችን፣ ዲቤቶችን ሼፕ የሚያደርገው ዶሚኔት የሚያደርገው የተለያየ የራሱ የሆነ የፖለቲካ ፍላጎት ያለው ቡድን ነው። ይሄ ቡድን ራሱን እንደ ጌት ኪፐር እንደ ምንድን ነው የሚባለው ለምሳሌ እንደ እልፍኝ አስከልካይ ነው። አስከልካዮች የሚፈቅሩት አለ የሚባለውና የማይባለውን ኢንዳይሬክትሊ ያስገድዳል። ለዛ ነው የኦሮሞን ኮስችን የኦሮሞን ጥያቄ የኦሮሞን ኮር ኮስችን ስናይ በአንድ መልኩ ወይ በሌላ መልኩ ጎልቶ የማያወጣው ለምንድን ነው? የእልፍኝ አስከልካዮች ብዛት የሚነግሩት የሚከለክሉት ጨቆነ አለ፣ ጨቋኞች የሉም። የተበደለ ህዝብ አለ፣ በዳዩ ግን ይሄ ነው ያ ነው ተብሎ አይነገርም። ስለዚህ ያንን በስነ ስርአት ያንን ሲቪላይዝ ሆን ይሄ ፐብሊክ ሲቪል የሆነ ዲስኮርስ ሲቪል የሆነ ዲስኮርስ ስለማይታይ በትክክል የኦሮሞ ኮስችን የኦሮሞ ፕራሪቲ የኦሮሞ ኮር ኮስችኖች እነዚህ ናቸው፣ ይሄ ነው ይሄ ነው ይሄ ነው ብለን ለይተን ለመናገር በጣም አስቸጋሪ ነበር የሆነው። የሆነ ሆኖ በአጠቃላይ ግን የኦሮሞ ኮር ኮስችኖች ከሌላው የብሔር ብሔረሰቦች ኮስችን አይለይም። መሰረቱ አንድ ነው፣ ግን የጥያቄ አመጣት ነው የሚለየው ይህንን በሶስት መልኩ ከፊት ያለው። አንደኛው ጎራ ይሄ የሚባለው በኦሮ- በኢትዮጵያ ታሪክ ውስጥ ምንም አይነት ችግር የለም ብሎ የሚያስብ ነው። ያለውም የኦሮሞ ታሪክ የሰላም የፍቅር በኢትዮጵያ ታሪክ ውስጥ በደል ተፈጽሞ አያውቅም ብሎ የሚናገረው አያውቅም ነው የሚበደልም ያ በደል ከሌላው ከሌላው ህዝብ ከሌላው ሀገር በመጠኑም ቢሆን አይለይም። ስለዚህ ይሄኛው አይነት ትረካ በተግባር ሲፈተሽ የኦሮሞዎች አስተዋጽኦ በኢትዮጵያ አስተዳደር ላይ፣ በኢትዮጵያ ፍትህ ላይ፣ በኢትዮጵያ ውስጥ ያለውን ፍትህ ስታይ አይም አጉልቶ ሳይም ይህንን ሳይት ይደብቋል ይሸፍነዋል። በእርግጥ ነው የኦሮሞ ታሪክ በኢትዮጵያ ውስጥ የመጨቆን ብቻ አይደለም አብሮ የመኖር አገርም የመገንባት አለው። ግን ይሄኛው ይሄኛው አይነት ትረካ በተለይ ባለፉት ስርዓቶች ውስጥ የነበረውን ኦሮሞ ህዝብ ላይ የደረሰውን በደልና ጭቆና ወደ ጎን ያጠርገዋል። ስለዚህ ነው ብዙ ጊዜ ከዚህ አንጻር ሲታይ የኦሮሞ ጥያቄ ከማንኛውም ስብ ተለይቶ አይታይም የሚል መፍትሄ ያመጣል። ሁለተኛው ወገን ደግሞ የሚለው ምንድን ነው? የኦሮሞን ታሪክ ወይ ደግሞ የኦሮሞን ጭቆና፣ የኦሮሞን ፕራይቲ መሰረታዊ ጥያቄዎች በጊዜ አንጻርና በህዝቦች መካከል ያለውን ትስስር አጉልቶ ያሳያል። ስለዚህ ከጊዜ አንጻር አንደኛው ትረካ የሚነሳው ከአዜሜል ጊዜ ጀምሮ ነው። በዚህ ጊዜ ሁሉ ውስጥ ያለው የኦሮሞ ታሪክ የጭቆና ታሪክ ብሎ ያሳያል። የባህል የኢኮኖሚ እንደዚሁም የፖለቲካ ጭቆናዎችን አጉልቶ ያሳያል። እኛውም አይነት አተረክ ዘይቤ ኦሮሞ ህዝብ ከሌላው ጋር ያለውን የመተሳሰር አብሮ የመኖር ኦሮሞ ህዝብ ከሌሎቹ ለኢትዮጵያ የሀገር ግንባታ ላይ ያደረጉትን አስተዋጽኦ አጉልቶ አሳይም። ስለዚህ ለዚህ ወገን የኦሮሞ ኮስችን የኦሮሞ ኮር ኮስችን ብሎ የሚያምነው መሰረታዊ የሆነ የፖለቲካ የባህልና የቋንቋ ጭቆና ስላለ መፍትሄ ሊሆን የሚችለው ምንድን ነው ብሎን የሚያስበው የራስን እድል በራስ መወሰን እስከ መገንጠል የሚለውን እንደ መፍትሄ ያስቀምጣል። ሶስተኛው የሁለቱ የሁለቱ ቀይጥ ነው። በእርግጥ ይሄኛው አካል ደግሞ የሚያየው የኦሮሞን ህዝብ ከአፍሪካ አንጻር ያህል ልክ አንድ ትልቅ ትልቅ ብሄር ከኮሽቴክ ሲቪላይዜሽን ከኤንሽንት ኢጅፕት ከኑቢያ ከአክሱም እንደዚሁ ከሌሎቹ ጋር እያይዘ እና በእርግጥ ያለፉ ኢንጃስቲስ ሰዎች ይኖራሉ፣ እነሱ ሊቀረፉ ይችላሉ። ይህም ሊቀረፍ የሚችለው በኢትዮጵያ አንድነት ነው ውስጥ ብሎ በኢትዮጵያ ውስጥ ነው ብሎ ያምናል። እንግዲህ ከነዚህ ሶስቱ አንፃር ከነዚህ ሶስቱ አንጻር የኦሮሞ መሰረት የመሰረታዊ ኮስችኖች አብስትራክት አርገን መዘን ብናይ የተለየ ጥያቄ አይደለም ከአለም ላይ ከደረሱ ጭቁናዎች መሰረታዊ የመብት ረገጣ፣ መሰረታዊ የዲሞክራሲ ጥያቄዎች ናቸው። በዚህ መልኩ ግን እውነት የኦሮሞ ኮርፖስሽን ከሌላው ህዝብ ዩኒክ ነው ማለት ይከብዳል። ምንም እንኳን ታሪኩ የጭቆናው ባህል የጭቆናው ደብዝ እና ማግኒቲዩድ ከሌላው ብሔረሰቦች ቢለይም፣ ጥያቄ የጥያቄዎቹ መሰረታዊ ይዘት ግን ተመሳሳይ ነው። በጣም ጥሩ ወንድሙ። በጣም ጠቃሚ ነገር ነው ያነሳኸው። እኔ በቀጣይነትም የማነሳው እሱን ነው። ብዙ ጊዜ ታሪካዊ የሆነውን ትርክት ይዘን የምናደርገው ክርክር እንደው ከተጨባጭነት ይልቅ ወደ ስሜታዊነት የሚወስደንና አንዳንዴ ወደፊትም እንዳናይ የሚያደርግበትን አጋጣሚ ያለው እኔ ብዙ ጊዜ እንደው እስቲ ወደ ገረሱ ልመለስና እነዚህ ጉዳዮች ምን ያህል በኦሮሞ ዘንድ በተለይም በኦሮሞ ልሂቃን ዘንድ ውይይት ተደርጎባቸዋል የኦሮሞ ሕዝብ የሚፈልገው ምን እንደሆነ የመጠየቅ ድልስ አግኝቷል ወይ? እንደሚታወቀው በኢትዮጵያ ውስጥ አንጋፋ የሚባለው ረጅም ዓመት ያስቆጠረው የፖለቲካ ቡድን ኦነግን ጨምሮ የተለያዩ የኦሮሞ የፖለቲካ ቡድኖች አሉ። የተለያዩ ሲቪክ ማህበራት አሉ። እነዚህ ሁሉ ተደማምረው ይህን የኦሮሞ ጥያቄ በተብራራ መልኩ ማስቀመጥ ተችሏል ወይ? እንዴት ነው የምትገመግመው ይህንን? የሚል ጥያቄ አለኝ ገረሱ። ኦርጋናይዝድ በሆነ መንገድ የሆነ አንድ አንድ ወጥ የሆነ ነገር የተቀመጠ ነገር ብዙ አንድ አይነት አመለካከት ብቻ አይደለም። በኦሮሞ መፍትሄው ምን ይሁን በሚለው ነገር ላይ ችግሩ ምን ነበረ የሚለው ላይ ባለፉት አምሳ ዓመታት በተደረገው ትግል ውስጥ አንዳንዶቹ በሎካል ግሪቫንስ ጀምረው ከዛ በኋላ በሂደት ኢቮልቭ እንዳደረገ አሁን ኦነግን በኋላ የመሰረቱ መጫና ቱለማ ውስጥ የነበሩ ሰዎች ናቸው። መጫና ቱለማ ለማ ማህበር የሚባለው የመጀመሪያ ተፈዙ በዛ ሀገር ውስጥ የነበረውን የትምህርት የልማት ነገሮችን የማስፋፋት ነገር ነበረ እና እዛው ሲሳተፉ የነበሩ በኢትዮጵያ መንግስት ውስጥ ደግሞ አንዳንዶቹ ከፍተኛ ባለስልጣን የነበሩ እንደነ ጀኔራል ታደሰ ያሉ እንደነ ደጃዝማች ዳንኤል አበበ ያሉ ራስ አበበ አረጋይ ልጆች እንደዚህ አይነት ሰዎች ናቸው ያንን ነገር ሲያነሱ የነበሩት። ያ ነገር ያ ነገር ችግር መፍጣት መፍጠት ሲጀምር ነው ወደ ሌላ ወደ ሌላ ኮንሽስነት እያደገ የመጣው በሂደቱ ውስጥ ኦነግንም ጨምሮ ኦነግ ውስጥ የኦሮሞ የኦኤልኤፍ የፕሮግራም የኦሮሞ ችግር በነፃነት ነው በኢንዲፐንደንት ሀገር በመፍጠር ነው የሚፈታው ብሎ ፕሮግራሙን በጻፍበትም ጊዜ ቢሆን የራስን እድል በራሴ የመወሰን የሚለውን መብ የሚለውን ነገር አንድም ጊዜ ከጥያቄ ውስጥ አስወጥቶ አያውቁም። ስለዚህ በነፃነት ብቻ ነው የምናምነው የሚሉ የኦሮሞ የፖለቲካ አክቲቪስቶችም ጭምር የኦሮሞ ሕዝብ ነው መጠየቅ ያለበት እና ጥያቄው ራሱ ህዝቡ ከሌላው የኢትዮጵያ ሕዝብ ጋር ምን አይነት ሪሌሽንሽፕ ቢኑረው የሚለውን ነገር በነፃነት ይወስን የሚል ነው። ዞሮ ዞሮ ጥያቄው በነፃነትም ጭምር ማለት የነፃ ሀገርን በመመስረት የሚያምኑ የኦሮሞ አክቲቪስቶችን ጨምሮ ማለት ነው። ዲስከሽን ይካሄዳል። አዎ፣ በእነዚህ አይነት ዙሪያ በነጻነት ብቻ የሚያምኑ የፖለቲካ ድርጅቶች አሉ ኦሮሞ ውስጥ። በኢትዮጵያ ሴቲንግ ውስጥ ፕሮፐር በሆነ ማለት በተሟላ ፌዴሬሽን ይፈታል የሚሉ የፖለቲካ ሀይሎች አሉ። እነዚህ በተደራጀ መልክ የሚሰሩ ግሩፖች አሉ። በእነዚህ ፖለቲካል ግሩፖች መካከል ክርክሮች ሁልጊዜ ይካሄዳሉ። ስለዚህ ከሌላው ጋር የነበረ ሪሌሽንሽፕ ምን አይነት ነበረ? ፍጹም የጭቆና ብቻ ነበረ ወይ? እነዚህ ህዝቦች ጎረቤት ናቸው። ስለዚህ ፍጹም አንድ አይነት ወጥ የጭቆና ብቻ ሪሌሽንሽፕ ሊኖር አይችልም። የተወሰነ ኢንተራክሽን አለ። የኢትዮጵያ መንግስት ውስጥ ፓርቲስፔት ያደረጉ ኦሮሞዎች ነበሩ። ግን ፓርቲስፔት ያደረጉ ኦሮሞዎች ናቸው ሪቮሉሽንን ያነሱት ይህንንም ጥያቄ ዲማንድ ማድረግ ዲስፓሪቲውን ማየት የጀመሩት እዛ ሀገር ውስጥ ግልጽ የሆኑ አንዳንዶቹ በጣም ግልጽ የሆኑ ነገሮች አሉ። ለምሳሌ መሬት ስሪትም ብታይ ከሚኒሊክ ወረራ በኋላ አሁን የምኒሊክ እንደ ግጭቱም የተጀመረው ከምኒሊክ ጋር ተያይዞ አይደለም፣ ከዛ በፊት ነው። እነ ሳህለ ስላሴ ጊዜ ጀምሮ ከዛ በፊትም ነው የተጀመረው። ግን በጣም አሁን ያለው ኢትዮጵያ ውስጥ አሁን ያለው ኢንስቲትዩሽን የተዋቀረው በሚኒሊክ ጊዜ በተደረገው ጦርነት እና ከጦርነቱ በኋላ የተገኘው አይነት ስርዓት ነው የተፈጠረው ከዛ በኋላ የተከተሉ ነገሮች ለምሳሌ የመሬት ስሪት ቢታይ የመሬት ስሪት ሳውዝ ማለት ነው። ኦሮሞን ጨምሮ ሳውዙን እንዳለ መሬታቸውን አጥተው ሌሎች ሰፋሪዎች መጥተው ነው የመሬት ባለባት የሆኑባቸው። ስለዚህ ሲሪየስ የሆነ ኢኮኖሚ ጭቆና ነበረ። እዛ የመሬት ባለባት የሆኑ በዛ በደንብ የተማሩት ከተማ ውስጥ የሚኖሩት በኋላም ባለስልጣን የሚሆኑት እና ጭቆናውን በሌላ መንገድ ሰስቴት ያደርጉ የነበሩ እስከ ሪቮሉሽን ድረስ እንደዚህ አይነት ነገር ነው የቀጠለው። ህገ መንግስቱን እራሱ ሰላሳ አንድ ህገ መንግስት ቢታይ አሁን የኢትዮጵያ ኢምፓየር ከነቲቦች ና የመጀመሪያው አንቀጽ እንደውም የሚለው የነቲቦች ና የነቲቭ ኢትዮጵያውንስ ሰብጀክትስ ኦፍ ዘ ኢምፓየር ናቸው አንድ ላይ መጥተው ያዋቀሩት ነው የሚለው። ሰብጀክት የሚባሉት ታች ያለውን ሰው ነው የሚወክለው። ስለዚህ እነዚህ ዲስከ ማለት ጥያቄያችን ምንድን ነው? በሚል መልኩ ቀጥ ባለ መልኩ ባይካሄዱ የተለያየ የፖለቲካ አመለካከቶች ላይ የተለያየ የመፍትሄ ሀሳቦች ላይ የነበረ ሪሌሽንሽፕ ኢትዮጵያ ውስጥ እንደዚህ አይነት ነው በሚል ናሬቲቭ ላይ የተመሰረቱ የፖለቲካ ሀይሎች ስላሉ በእነዚህ የፖለቲካ ሀይሎች መካከል ሁልጊዜም ክርክር ይደረጋል እና የመጨረሻ መፍትሄ ሊያገኝ ይገባል ተብሎ የሚታመነው በየትኛውም የኦሮሞ አክቲቪስት ህዝቡ በእነዚህ ነገሮች ላይ በነጻነት ሲወስን ነው። እነዚህ የፖለቲካ ሀይሎች ሀሳባቸውን በነጻነት አቅርበው ህዝቡ ሲወስን ነው የመጨረሻ መፍትሄ ሊሆን የሚችለው ከሌላው ጋር ያለ ሪሌሽንሽፕም የሚለው ማለት ነው እና ስለዚህ ክርክሩ ይካሄዳል። ሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም፣ ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ቀደም ሲል እንግዲህ ሁለታችሁም አንስታችሁታል። የኦሮሞ ሕዝብ የጭቆናው እና የበደሉ ገፈት ቀማሽ የመሆኑን ያክል ኢትዮጵያን በመገንባት ውስጥም ትልቅ ሚና ተጫውቷል። ታሪኩ የተበዳይነት ብቻ ሳይሆን በኢትዮጵያ ውስጥም በሌሎች ዘርፎችም ብዙ አስተዋጽኦችን አበርክቷል እና ወደኋላ መለስ ብለን እስቲ በኦሮሞ ህዝብ እና በኢትዮጵያ መንግስታት መካከል የነበረውን ሁኔታ ግንኙነት ምን ይመስል እንደነበረ ለማየት እንሞክር። እንግዲህ ወንድም ውድሉን ለአንተ ልስጥህ። እሺ፣ አመሰግናለሁ። በተለይ በኢትዮጵያ የፖለቲካ ክርክር ላይ የፖለቲካ ክርክር ስፔሱን ቦታውን በብዛት ሁል ጊዜ ተወጥሮ የሚታየው የሁለት ወገን ሀሳብ ብቻ ነው። በተለይ በሁለት ኤክስትሪም ያሉ ሀሳቦች የተሞሉ ብቻ ናቸው። ለዚህ ደግሞ መሀል ላለውን አሳብ አንስቶ በብዛት ሰው ሲወያይ አይታይም። ለዛም ነው በኦሮሞ ህዝብ መካከል እና በሌላው ህዝብ መካከል ያለው ሪሌሽንሽፕ ምን ይመስል ነበረ። እውነት ነው ትልቁም ችግር መስሎ የሚታየኝ እኔ ምንድን ነው፣ በኢትዮጵያ የፖለቲካ ስርዓት ወይ በኢትዮጵያ የፖለቲካ ታሪክ አጻጻፍ ላይ ትልቅ ችግር አለ። ችግሩ ምንድን ነው? በብዛት እናንተም በዚህ ፕሮግራም ላይ ባለፈው አቅርባቸዋል። ኢትዮጵያ ታሪክ የግለሰቦች ታሪክ እንደ ኢትዮጵያ ታሪክ መስሎ ይቀርባሉ። ኦሮሞ ከሌላ ህዝብ ጋር ምን አይነት ትስስር ነበረው? የኦሮሞ ህዝብ ከጎረባች ወይም ከሌሎቹ ሀገሮች ጋር ያለው ግንኙነት ምን ይመስል ነበረ? ያ ጎልቶ ስለማይታይ ሁልጊዜም ለፖለቲከኞች የሚመቻቸው አንዱን ሳይድ፣ አንዱን ጫፍ ብቻ ይዞ መናገር ነው። ለዛም ነው ዛሬ አንድ ቤት መገንባት አንድ ሀገር መገንባት ከባድ ይሆን የሚባለ ሀሳብ ምንድን ነው? የጋራ የጋራ ትላንትና ስላልነበረን ይሄ ወደፊት አንድ የሆነ የጋራ ሊያደርግን የሚችል መገንባት አንችልም የሚል እንድምታ ይሰጣል። በእርግጥ ይሄ አባባል ልክ ላይሆን ይችላል። የግድ አንድ ቤት ገንብቶ ወደፊት አብሮ ለመኖር የግድ ሰው አንድ ታሪክ፣ አንድ ያለፈ ጊዜ አብሮ ማሳለፍ የለበትም። ያ ማለት ግን ኦሮሞ ከኢትዮጵያ ሕዝብ ጋር ከአብዛኛው ሕዝብ ጋር የጋራ ታሪክ አልነበረውም ማለት አይደለም። ነበረው፣ ግን አልተሰራም፣ አልተጻፈም፣ አልታየም። የታሪክ ሊቃውንትም በብዛት ያንን አጉልቶ ስለማያሳዩ ታሪኩም ሞር ፎከስ የሚያደርገው ነገስታቶቹ ላይ ስለሆነ ዛሬ ላይ ቆሞ ለሚያይ ሰው ትላንት ምንም አይነት ግንኙነት ምንም አይነት አቺቭመንት እንዳልነበረ ያሳያል። የሆነ ሆኖ እንግዲህ በተለይ በኦሮሞና በአብዛኛው በኢትዮጵያ ት መካከል የነበረው ሪሌሽንሽፕ የሚጀምረው በአራተኛው ክፍለ ዘመን በተለይ በጎንደር በወሎ ያሉትን የኦሮሞ ዳይናስቲዎችን እናያለን። በተለይ ትልቁን አንዳንድ የታሪክ ምንጮች የሚያሳዩት በተለይ በጎንደር ኢምፓየር በጎንደር ዳይናስቲ ላይ የነበራቸውን ትልቅ አሻራ እናያለን። ወርዶ ደግሞ እዚህ በተለይ በወሎ አካባቢ የየጁ ዳይናስቲ በምንላቸው ላይ ትልቅ የሆነ ይህን ኦሮሞን ህዝብ ተሳትፎ እናያለን። ይሄ ተሳትፎ እንግዲህ በእርግጥ አሁንም የምናውቀው የንጉሶቹን ትስስር ነው እንጂ ታች ወርደን ታች ወርደን በህዝቦቹ መካከል ያለውን የጋብቻ አይነቶች፣ አብሮ የመኖር ታሪክን፣ ባህልን የመወራረስ ታሪክ ስላልተጻፈ ይህን ያህል ምንም ስለዚህ ህዝብ ግንኙነት ብዙም የተወራ የተጻፈ ነገር የለም። ወርደን ስናይ አብዛኞቹ ለምሳሌ በወሎ ቀጥሎ ደግሞ በተለይ በአድዋ ላይ ምንም እንኳን ኢንተርናል ዲፍረንስ ቢኖርም ሰዎች የኦሮሞ ህዝብ ከሌላው ህዝብ ጋር ተሰልፈው በአድዋ ላይ ትልቅ አስተዋጽኦ አድርጓል። ይህንንም በብዛት የምታየው በተለይ በጣሊያኖች የተጻፉ ታሪክ የታሪክ ይገኛል። በብዛት እንግሊዝ ላይ ያሉትን አርካይቦችን ብናይ እዛ ላይ ያንን ጉልህ አስተዋጽኦ እናያለን። በቅርብ ጊዜ ደግሞ በተለይ በሁለተኛው በኢጣሊያን ኢጣሊያ ኢትዮጵያን በወረረች ጊዜ ያንኑ ተመሳሳይ የሆነ የህዝቦች ኮንትሪቢሽን የኦሮሞ ህዝብ ኮንትሪቢሽን ታያለ። ችግሩ ምንድን ነው እንዳልኩህ የነዛ ፓስ አቺቭመንቶች ጎልቶ ስለማይታዩ የኦሮሞ ብቻ አይደለም ሌላውም ህዝብ ነው። በዛ ጦርነት ላይ ሁሉም ብሔረሰቦች የራሳቸውን ጉልህ አስተዋጽኦ አድርገዋል። ስለዚህ የኦሮሞ ህዝብ በእውነት በኢትዮጵያ ላይ ያለው በኢትዮጵያ ታሪክ ላይ በሀገር ግንባታ ላይ ያለው አስተዋጽኦ ትልቅ ድርሻ ነው፣ ግን ያ ድርሻ ግን በእውነት እኩልነትና በፍትህ ሬፕሊኬት አድርጓል ወይ ነው ወይ ደግሞ ለቅ በእንትን ተመልሷል ወይ ነው በእርግጥ አሁን አብዛኞቹ የፖለቲካ ፓርቲዎች የሚሉት ልክ ነው። ትልቅ አስተዋጽኦ አርገናል፣ የአስተዋጽኦችን ግን አልተቆጠርም፣ አልታወቀብን። ለዛም የወደፊቷን ኢትዮጵያ የጋራ ኢትዮጵያ መገንባት ያስቸገረናል። ያለፈው ኮንትሪቢሽናችን ያለፈው ስራችን ያለፈው የለፋንበት ከማንም እኩል የለፋንባት ኢትዮጵያ ተጠቃሚ ስላልነበር ተጠቃሚነት ተጠቃሚ ብቻ ሳንሆን እንደዛም አድርገን ስለተበደደን የወደፊቷም ኢትዮጵያ መገንባት አብረን አምነን መቀመጥ ይከብድናል፣ የሚል ሎጂክ ያመጣል። ይህም ልክ ነው፣ ግን ካልደረጉት አስተዋጽኦ አንሳር በተለይ ከሀገር ግንባታ ጋር ካለው ከኢትዮጵያ ሕዝብ ጋር የሚያገናኛቸው የሚያቀናጃቸው አብሮነታቸውን አጉልቶ የሚያሳይ ትልቅ ታሪክ አለ። ወደኋላ ተፈልሱ ተመለሰን ብንፈትሽ እኔ ብዬ የማስበው ይሄ የህዝቦች ትስስር ይሄ የህዝቦች አስተዋጽኦ ለወደፊቷ እኩልነት ያለበት አገር ለመገንባት ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። ጥሩ። ገረሱስ እንዴት ነው የምታየው? የኢትዮጵያ አለፉት መንግስታት እና በታሪክ የኦሮሞ ህዝብ ሚና ኢትዮጵያን በመገንባት ውስጥ ምን ይመስል ነበር? አንደኛ የኦሮሞ ህዝብ እና ማለት ይሄ የኢትዮጵያ መንግስት በሚባለው ውስጥ የኦሮሞ ህዝብ ተሳትፎ ምን ነበረ የሚለውን ነገር ብዙ ጊዜ ተደጋግሞ የሚነሳው ከሳለ ስላሴ ከአጼ ምኒልክ በኋላ ያለው ነገር ነው። ለምንድን ነው ይሄኛው ተደጋግሞ የሚነሳው? አሁን ያሉት አሁን ያለው ኢትዮጵያ የሚባለው ሀገር የተዋቀረው አሁን ኢትዮጵያ ውስጥ ያሉ የመንግስታዊ ተቃውሟች ያሉ ስርአቱ የተዋቀረው በዛን ጊዜ ስለነበረ ኢምፓክቱ ቀጥተኛና እንዳለ ነው ያለው። ለዚህ ነገር ነው እሱ ተደጋግሞ የሚነሳው። ከዚያ በፊት የነበረው ኢንተራክሽን ምንም ኢንተራክሽን አልነበረም ማለት ማለት አይደለም። ሁለተኛ ሊታወቅ የሚገባው ግጭትም የሚኖረው ኢንተራክሽንም የሚኖረው አብረው ጎረቤት ሆነው በሚኖሩ ህዝቦች መካከል ነው። ሁልጊዜ ሚሆን ማለት አሁን በተደጋጋሚ በዓለም ላይ ያሉ ግጭቶች በሙሉ አጠገብ ላጠገብ በሚኖሩ ህዝቦች መካከል ነው፣ ግጭትም ሊፈጠር የሚችለው ኢንተራክሽንም ሊፈጠር የሚችለው። በክሮዋቶች እና በሰርቦች መካከል ያለው ኢንተራክሽን እነዚህ ህዝቦች ጎን ለጎን ናቸው፣ ቋንቋቸው ኦልሞስት አንድ አይነት ነው፣ ከካቶሊክ ና ኦርቶዶክስ ከመሆን ሌላ። ስለዚህ ኢንተራክሽኑ ቀጥተኛ የመንግስት ብቻ ነበረ የሚለው ጥያቄ አይደለም። ኢንተራክሽኑ ጎረቤት ለጎረቤት የሚኖር ህዝብ፣ ሌላ አይነት የናቹራል ኢንተራክሽን ይኖረዋል እንደ አንድ አሁን አንድ በሚባለው ሀገር ውስጥ ኖሮ ይቅርና ኢቭን የተለያየ ሀገር መስርተው ቢሆን ኖሮ ኢንተራክሽኑ ይቀጥላል። ጋምቤላ ያለው ኑዌር እና ሳውዝ ሱዳን ውስጥ ያለው ኑዌር ይገናኛል። ሳውዝ ቦረና ኢትዮጵያ ውስጥ ያለው ቦረና እና ኬንያ ኖርዝ ኬንያ ያለው ቦረና ይገናኛል። ስለዚህ ኢንተራክሽን በህዝብ ደረጃ ነበረ አሁንም አለ ወደፊትም ይቀጥላል። አይ ቲንክ ልክ አሁን ኦሮሞ ኢትዮጵያ ውስጥ ተጨቁረዋል ማለት ከሌላው ህዝብ ጋር ምንም አይነት ኢንተራክሽን የለውም ማለት አይደለም። አንደኛው እሱ ነው። ሁለተኛ የኢትዮጵያ መንግስት የሚባለው መንግስት ውስጥ ምን አይነት ተሳትፎ ነበራቸው? አይ ቲንክ የተለያየ ግለሰቦች ፕሮሚነንት ስታተስ የነበራቸው ሰዎች ነበሩ። በሚኒሊክ ውስጥ የነበሩ ሰዎች፣ ኃይለስላሴ ውስጥ የነበሩ ሰዎች አሉ ያመጡትን ቅድም እንዳልኩት ጥያቄውንም ማንሳት የጀመሩትም ችግሮችንም ማንሳት የጀመሩትም እነዚህ አይነት ሰዎች ናቸው። የራስ ጎበና በምኒልክ ስርዓት ውስጥ በጣም ተሳታፊ ነበረ። መጫና ቱለማ መስራች ከነበሩ ሰዎች ውስጥ አንደኛው ዳንኤል አበበ የራስ አበበ አረጋይ ልጅ የጎበና ቅድመ አያት ነው የሚሆነው። የአስካለ ጎበና ልጅ ነው አበበ አረጋይ። ስለዚህ ይሄ ሰውዬ ይሄንን ነገር በማንሳቱ ህይወቱን ላጥተዋል። አጤ ጎበናም እራሱ ቢኖር ኖሮ የማመጥ እድሉ ነበረ ማለት ነው። እንደዛ ከሆነ ስለዚህ እዛ ውስጥ የነበሩ ሰዎች ጀነራል ታደሰ የ1953 መፈንቅለ መንግስት ላይለስላሴ ለው ሎያል ሆነው ያከሸፉ ሰው ናቸው። በኋላ ላይ ራሳቸው በስርዓቱ ላይ ያመፁ ሰዎች ማለት ነው። ይሄንን ችግር ሲያዩ ስለዚህ እዛ ሀገር ውስጥ በግለሰብ ደረጃ ነበረ። ግለሰቦቹ ኢቭን አሁን ካሉ ሰዎች አንዳንድ ጊዜ ፓወርፉል የነበሩበትም ሁኔታ ነበረ። ምንድን ለምንድን ነው እንደዛ የሆኑት? ኮንተክስቶ የተለየ ነው። በዛን ጊዜ ሰልፍ ኮንሽስ የሆነ የራሱን ኢንትረስት ፐርሱ የሚያደርግ ህዝብ አልነበረም። ብዙ ሰው በማርጂናላይዝድ ሆኖ ከትምህርት ከማሁን ከከተማ ውስጥ ተገሎ ነው የነበረው። ለምሳሌ አዲስ አበባ ውስጥ ብቻ ቢታይ ናይንቲ ዜሮ ዜሮ በኢትዮጵያ አቆጣጠር የነበረው የህዝብ ቁጥር አንደኛ የነበረው ቁጥሩ ወደ ሰላሳ ሶስት ፐርሰንት የነበረው ኦሮሞ ነው። ሁለተኛ የነበረው በዛን ጊዜ ከቤኒሻንጉል የመጡ ሰዎችን ነው። ለምን ፐርፐዝ እንዳመጡ ይታወቃል። የተሸነፉ ሰዎችን በባርነት መስክ ስለሚያመጡ ነው። ሁለተኛ የነበሩ ሀያ አምስት ፐርሰንት እነሱ ናቸው። ሶስተኛ አማራ ነበረ ሀያ አራት ፐርሰንት የነበረው አስራ ዘጠኝ ዜሮ ዜሮ አስራ ዘጠኝ አርባ አምስት ላይ ግን የኦሮሞ ቁጥር ከሰላሳ ሶስት ፐርሰንት ወደ አስራ ስምንት ፐርሰንት ነው የወረደው። የአማራ ነዋሪ ቁጥር ደግሞ ከሀያ አራት ፐርሰንት ወደ ሀምሳ ሁለት ነው ያደገው። እዛ ሀገር ውስጥ ያሉ ከተሞችን ብናይ የከተሞች ውስጥ የነበረው ሴትለሩ ነው ዶሚናንት የነበረው። እና እዛ ሀገር ውስጥ የነበሩ የኢኮኖሚ ጥቅሞች፣ የትምህርት፣ የሕክምና፣ ሌሎች ሶሻል ማህበራዊ መንግስት የሚባለው የሚያቀርባቸው የነበሩት ለሴትለሮቹ ነው እና እነዚህ ደግሞ በአጋጣሚ የሆኑ ሳይሆን ቀጥታ እንደሆነ እንደሆኑ የሚጠቁሙ መረጃዎች አሉ። እኔ ደጋግሚያ እንደምጠቅሰው ሰው እያለ ተድላ ኃይሌ የሚባሉ ወደ በአስራ ዘጠኝ ሀያዎቹ መጨረሻ አካባቢ የትምህርት እና የስነጥበ ሚኒስትር የነበሩ ሰውዬ የእሳቸው ቴሲስ እና ከዛ በኋላ የተከተሉ ህጎች አሉ። የቋንቋ ለምሳሌ የትኛውንም ከአማርኛ ውጭ ያሉ ቋንቋዎችን በትም፣ በሃይማኖትም፣ በሞደርን ትምህርትም አለመጠቀም የአቶ ተድላ ኃይሌ ውስጥ ባህሩ ዘውዴም ጽፈዋል እንትን ኦሪቴሽን መጀመሪያ ተጻፈው በፈረንሳይ ነው። ህዝቦችን ሌሎችን፣ አማሮችን እና ትግሬዎችን በመሀከላቸው በማስፈር ቁጥራቸውን መቀነስ፣ ቋንቋቸውን እና ባህላቸውን ዶሚኔት ማድረግ በሚል በጣም ይዘረዝራቸዋል። በፖሊሲ ደረጃ የሮምን የሮምን አሲሚሌሽን ሞዴል ተጠቅሞ ማለት ነው። ኤርሊ አካባቢ የነበረው ሀገር የመገንባት ነገር ሳይሆን ዝም ብሎ ልክ የየትኛውም የአውሮፓ ኮሎኒ ሌላውን ህዝብ እንደሚይዝ ይዞ ሪሶርስ የሪሶርስ ሞቲቭ ነው የነበረው እንጂ የጋራ ሀገር የመገንባት የዛን አይነት ኮንሸስነስም የነበረ አይመስለኝም። ጭቆና ነበረ። ለሰዎች ክብር አይሰጥም ነበረ። በኋላ ላይ ግን ያንኑ ነገር ኢንስቲቲሽናላይዝ የማድረግ የሀገር የሚባለውን ነገር በአንድ አይነት ባህል ላይ፣ በአንድ አይነት ቋንቋ ላይ፣ በአንድ አይነት ሃይማኖት ላይ እስከ ደርግ እስኪመጣ ድረስ እና ኢቭን ኢትዮጵያዊ የሚባለው የፊቱ ቅርጽ ሳይቀር የሆነ አይነት አይዲያሊ ምናባዊ ኢትዮጵያዊ ማን ነው ቢባል አሁን የሚጸጉሩ ሉጫ የሆነ በተወሰነ መልኩ ጠየም ያለ እኔ አሁን ጥቁር ነኝ። ብዙ ፊት ላላደርግ እችላለሁ። አፍንጫ ምናምን ነገሩ አሁን ኢትዮጵያዊ ቆንጆ ሆና ነገር ተብሎ ውቢት አያና ምናምን ነገር ፎቶዎች ኢትዮጵያ ውስጥ ያለው ህዝብ ያንን ፊት ይመስላል ወይ ብለ ስታየው የፊት ቅርጽም ሳይቀር አግላይ በሆነ ኤክስክሉሲቭ በሆነ መንገድ እንዲቀረጽ ተደረገ ማለት ነው። በሂደት እሱ ደግሞ ግጭቶችን እየፈጠረ ግጭቶችን እየፈጠረ ግጭቶቹ ደግሞ አድረስ ሳይደረግ ሲቀር ወደ ከረረ ግጭት እንዲመራ ነው ያደረገው። ግለሰቦች ተሳትፎ አሁንም አሉ። ግለሰቦች አሁን እንደውም ኦሮሞንን ኦሮሞን እንወክላለን ብሎ የሚያሉ አሉ። ግለሰቦች እዛ ውስጥ መኖር ኮንተንቱ ያንን ህዝብ በደንብ ይወክላል ማለት አይደለም። ኢንተራክሽን፣ የህዝብ ኢንተራክሽን ነበረ፣ ቅድም እንዳልኩት ነበረ፣ ወደፊትም ይቀጥላል። ስለዚህ በዚሁ ኮንቴክስት ውስጥ ነው ችግሩ መታየት ያለበት ማለት ነው። ጥሩ ቅድም የተነሳ አንድ ነገር አለ። በኦሮሞ ህዝብ ላይ በታሪክ የተመዘገቡም በተለያየ ጊዜም በማስረጃ የሚቀርቡ የተለያዩ በደልና ግፎች አሉ። ግን የኦሮሞ ህዝብ ላይ የተፈጸመው ግፍ በወላይታው ላይ ከተፈጸመው ግፍና በደል ወይም ጭቆና በምን ይለያል? እንዴትስ ነው የምታስቀምጠው? ገረሱ። በአጠቃላይ ማለት እኔ አሁን የኢትዮጵያ ውስጥ የፖለቲንትኑን የነበረውን ሪሌሽንሽፕ ይልክ ሳውዝ እና ኖርዝ አርጌ ነው እንትን የምለው ማለት መንግስቱ በኖርዝ ዘርኑ ሰው ነው ኮንትሮል የተደረገው። ኖርዙ ኖርዝ ሀገር ቤት ያለው ቤት አማራ ውስጥ የሚኖረው ወይ ትግራይ ውስጥ የሚኖረው ሰው ሳይሆን ወደ ወደ መሀል የመጣው ማለት ነው። ሴትለሩ ነው መንግስቱን ኮንትሮል ያደረገው። የሳውዙን በሙሉ በጦርነት ነው አሸንፎ የያዘው። ከዛ በኋላ ውስጡ ሴትል አድርገው አድሚኒስትሬሽኑ ይሄኛው ሴንተሩ ነው ኢምፖስት ያደርግባቸው የነበረው። ኦሮሞ እና ወላይታ ላይ ያለው ጭቆና ብዙ ምትለየ አይመስለኝም። ግን ወላይታ ላይ የነበረው ግፍ እና ኦሮሞ ላይ የነበረው ግፍ አንድ አይነት መሆን ኦሮሞ ግፉን ራሱን ችሎ እንዲጠይቅ ወይ ጭቆናው እንዲነሳ እንዳይጠይቅ አያደርግም። ይሄኛው ክርክር ብዙ ጊዜ ይነሳል። ሁለተኛ ደግሞ የህዝብ ቁጥር የሰፈረበት መሬት ከሌላው ጋር ያለው ሪሌሽንሺፕ ጥያቄዎቹ ምን መልክ ቢይዙ ነው ቫያብል የሚሆኑት ብሎ ሁሉም ህዝቦች የየራሳቸው አይነት አሰስመንት አላቸው። ከራሳቸው ጂኦግራፊያ መሬት አንጻር ተነስተው ከራሳቸው የህዝቡ ቁጥር ተነስተው ከሌላው ጋር ካላቸው ሪሌሽንሺፕ ተነስተው ኢትዮጵያ ውስጥ ችግራችን በዚህ መልክ ቢፈታ ነው የበለጠ ህዝባችን ኢንትረስቱ ሊጠበቅ የሚችለው ብሎ የራሳቸው አይነት አመለካከት አላቸው። ኦሮሞና ወላይታ ተመሳሳይ ግፍ ምናልባትም አንዳንድ ቦታ የባሰ ግፍ ስለደረሰባቸው የኦሮሞና የወላይታ ጥያቄ በአንድ አይነት መልክ ይፈታል ማለት አይቻልም። ምክንያቱም ጥያቄዎቹ ከግፉ አንጻር ብቻ አይደለም አደለም የሚነሱት። ስለዚህ ሌሎች የራሳቸው ሌሎችም ኤሌመንቶች አሉ እዚህ ውስጥ የሚካተቱ ማለት ነው። ስለዚህ ሳውዝ የነበረው አጠቃላይ ግፍ ግን ብዙ የተለያየ ነው ብዬ አላምንም። ጥሩ ወደ ምን ነጥብ ልወስድ ነው? አንዳንድ ጊዜ እንግዲህ በሰሜን በኩል ያለው ወደ ደቡብ ባለው ላይ የፈጸመው ግፍና ወረራ ነው የሚል አንድ ትርክት አለ። ግን አሁን እኔ ያለፉት አምስት አስርተ ዓመታት መረጃ ብትወስድ በሰሜን ያለው የኢትዮጵያ ህዝብ በኢኮኖሚም ሆነ በሌሎች መስኮች እጅግ በጣም እንደውም ከኦሮሞ ሕዝብ ባነሰ ኢኮኖሚያዊ ይዞታ ላይ ነው የነበረው እና እንደሱ እንደሱ አይነት ነገሮችን ስታይ አንዳንድ ጊዜ ጥያቄውን ሚዛናዊ ለማድረግ ይሄ ታሪካዊ ክርክር ከዚህም በኋላ ብዙ በመረጃው የተደገፉ ነገሮችን አቅርበው ማየት ሊፈልግ ይችላል። ከዛ ባሻገር ደግሞ ከወደኋላው ይልቅ ወደፊት ያለውን ደግሞ የበለጠ የምናይበትን እድል ይፈጥራል ብዬ አስባለሁ። እንግዲህ እነዚህ እነዚህ ሁሉ መረጃዎች ተጠናቅረው አጠቃላይ በሀገሪቱ ጥሩ አንድ ነገር ለምሳሌ አማራ አካባቢ ያለውና ኦሮሞ አካባቢ የገበሬው ድህነት ወይ ቢመሳሰል ወይ የሚብስበት ቦታ ሊኖር ይችላል ብዬ አምናለሁ። ምንም ጥያቄ የለኝም እዛ ላይ አንደኛ ኢትዮጵያ ውስጥ የነበረው ኦሮሞ ላይ የነበረው ጭቆና አማሮች በሙሉ ተባብረው ኦሮሞ ጨቁነው ከዛ የሚገኘውን ትስ ዲስትሪቢዩት ተደርገዋል የሚል ክርክር የለም። የተመሰረተው መንግስት የሴትለሮች መንግስት ነው። ከአማራ አካባቢ የአማራ ገዢ መደብ ኮር ይሁን እንጂ እሱ ሄዶ በሌሎች ቦታዎች ሰፍሮ የሴትለር ገቨርንመንት ነው። ልክ አፓርታይድ ሳውት አፍሪካ እንደነበረው የመልክ ልዩነት ብቻ ነው እንጂ ኦር የታይዋን መንግስት የተመሰረተው ከቻይና ወደዛ የሄዱ ሰዎች፣ ወይ ላይቤሪያ ውስጥ የተመሰረተው ከአሜሪካ የሄዱ ሰዎች፣ ዝምባቡዌ ውስጥ በፊት የተመሰረተው መንግስት የሴትለር ስቴት ነው የተመሰረተው። ሴትለር ስቴቱ የሚገኘውን ነገር እዛው ኮር የነበረው መንግስት ስርዓት ውስጥ የነበረው የሴኪሪቲ ስትራክቸሩን የያዘው መዋቅሩ ለሴትለሩ ብቻ እንዲያገለግል ተደርጎ ነው። ለኢንዲጂነሱ፣ ከኢንዲጂነሱ ይዘርፋል ለሴትለሩ ብቻ ነው የተመሰረተው። እዛ ላለው ያዳርስ ነበረ ሲያዳርስ አልነበረም። ስለዚህ አማራ ክልል የነበረው ህዝብ ከዛሬ መቶ አመት በፊት ከነበረበት ኑሮ የተለየ አይደለም የነበረበት ሁኔታ እንደዛ አለመኖሩ ግን እዚህ የነበረው ጭቆና ጭቆና አልነበረም ሊያስብል አይችልም። ከወንደርና የእኔ ሰፈር ከነበረው ገበሬ ሊለይ የሚችለው ቋንቋው አማርኛ መሆኑ፣ ወደ ከተማ ሲሄድ በቀላሉ ስራም ይሁን የሆኑ አይነት አድቫንቴጆች አለው። ስፕሪቹዋል አድቫንቴጆች አለው። ሌሎቹ በባህላቸው ይሰደባሉ፣ ዝቅ ተደርገው ይታያሉ። ከነዚ አይነት ነገሮች ነፃ ሊሆን ይችላል። ኢኮኖሚክ ጥቅሙ ሴትለር ስቴቱ የሴትለር የነበረው ባህሪ የነበረው ስቴት ያገኘውን ጥቅም ለህዝቡ አካፍለዋል የሚል ህዝቡንም ወክሎ ነው እዛ ቁጭ ያለው የሚል እምነት የለኝም። እኔ ይሄኛው ነው ሊለይ የሚገባው ነው። ይሄኛው ነገር ተደጋግሞ ስለሚነሳ በተደጋጋሚ ይነሳል። እኔም ለዛ ነው ያነሳሁት። እንግዲህ በኦሮሞ ላይ የደረሰውን ጭቆናም ሆነ ግፍ አሳንሶ ለማየትም ወይም ደግሞ አልተፈጸመም ብሎ ለመካድም አይደለም። ብዙ ጊዜ እንደዛ ተደርጎ የሚቀርብበት ጊዜ አለ። እንዲህ አይነቱ ጥያቄ ሲነሳ የኦሮሞን ጥያቄዎች እንደው ወደ ጎን ለመተው ተደርጎ የሚወሰድበት ጊዜ አለና ለዛም ብዬ ነው እኔ ያነሳሁት። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ነው። ወንድሞ ወዳንተ ልምጣ። እንግዲህ አንዳንድ ጊዜ በተለይ ስለዚህ ስለ ትልቋ ኢትዮጵያ ወይም በኢትዮጵያ ማዕቀፍ ውስጥ ችግሮቹን ስለማየት ሲነሳ፣ ስለ አንድነት፣ ስለ አብሮ መኖር የምታወሩት የኦሮሞን ጥያቄ ለማዳፈን እና ለመድፈቅ ነው፣ ኦሮሞ ጥያቄ በተነሳ ቁጥር ስለ አንድነት ታወራላችሁ የሚሉ ጥያቄዎችን ከዚህም ከዛም እሰማለሁ። እና እንደው እሱን እንዴት ነው የምታየው አንተ? ከታሪክ አንጻር ማየቱ በጣም ተገቢ ነው። በተለይ ገረሱ ጋር ከነሳቸው አንዳንድ ነጥቦች ላይ በጣም እስማማለው። ይሄ ለምንድን ነው? ለምሳሌ ገረሱ ያነሳቸው ጥያቄዎች አሉ። የህዝቦች ግንኙነት አንድ ነው፣ የመንግስት ደግሞ ራሱን የቻለ ነው። እስከ ዛሬ ድረስ የነበረው ኢትዮጵያ ውስጥ የነበረው የሀገር ግንባታ የሀገር ግንባታ ማለት ይከብዳል የሚባል ነገር አለ። ሀገር ማለት ያው ሀገር መገንባት ሁሉም ዜጎች በኩልነት የሚታዩበት ሀገርን የጋራ የሆነ ራዕይ ያለው ሀገር የጋራ ቫሉ ኮመን ሼር የሚያደርጉት እሴት ያላትን ሀገር ለመገንባት የሚታሰብ ከሆነ ያለፉት ስርዓቶችን ብናይ አጠያቂ ነው። አንደኛ መሰረት አድርጎ የሚነሱት ሀገር ሲገነባ ልክ እንደ ፈረንሳዎች እንደሚሉት ኢኳሊቲ፣ ፍሪደም እና ኢኳሊቲ፣ ፍራተርኒቲ፣ ሃፒነስ፣ ዲሞክራሲ የሚለውን ፅንሰ ሀሳብ አይደለም። ለዛም ነው ሁልጊዜም ወደኋላ ተምንሰስና ሰዎች የኢትዮጵያን ናሽናሊዝም ወይ የኢትዮጵያን አንድነት በጥርጣሬ የሚያዩት። ለምንድን ነው? በዚሁ ስም አልነበረም ወይ? በዚሁ ስም አልነበረም ወይ? በኢትዮጵያ አንድነት ስም አልነበረም ወይ እነዛ መሪዎች የራሳቸውን ፍላጎት የራሳቸውን ኢንትረስት እንደ ናሽናል አይዲዮሎጂ እንደ ናሽናል ኢንትረስት አድርገው ያቀረቡት ሌሎቹን ህዝቦች ለመበዝበዝና ለመጨቆን የተጠቀሙበት ሎጂክ አይደለም ወይ ነው? ይሄኛው ነጥብ ቫሊድ ይመስለኛል። ምክንያቱም ቅድም እንዳልኩት እስከ ዛሬ የነበረው የሀገር ግንባታ የህዝቦችን እኩልነት መሰረት ያደረገ የእነሱን ዴሞክራሲያዊ ጥያቄ የመለሰ አልነበረም፣ ለመመለስም ጥረት ያደረገ አልነበረም። ለዛም ነው ደግሞ ኢትዮጵያ ኢትዮጵያ እንደ ሀገር ስትገነባ እንደገና ሲፈርስ እንደገና አንዱ በዚህ ላይ ሲገነባ ሲያፈርስ የነበረው እንግዲህ ወደ ኋላ ተመልሰን ስናይ መሆን የነበረበት ምን ነበረ ብለን ስናይ ሀገር መገንባት የነበረበት መሰረት መሆን ያለበት የባህል አይደንቲቲ ማንነት ላይ ሳይሆን የፖለቲካ ማንነት ላይ ነው። የባህል ማንነት ግን ሌሎቹን በግድ ጨፍልቆ አንድ አይነት ባህል ለመፍጠር የሚደረግ ከሆነ የራሱን ችግር ያመጣል። እስከዛሬም ድረስ እና የነበረው የኢትዮጵያ እርስ በርስ ጦርነት መሰረት የሚያደርገው እነዛ ነው። ነገር ግን የሀገር ግንባታ መሰረት የሚያደርገው የፖለቲካ ማንነትን፣ የህዝቦች እኩልነትን፣ ዴሞክራሲን፣ ስርአትን መገንባት የዴሞክራሲ ስርአትን መገንባት ላይ ቢሆን ኖሮ ይሄን ያህል እርስ በርስ ጦርነት አይታይም። ሌሎቹን ብሄሮች አንድ ቤት ለመስራት እና በአንድ ቤት ውስጥ አብሮ ለመኖር የራሳቸውን ተስፋ የራሳቸውን የወደፊት ጣፈንታ በዛ ቤት ውስጥ ለሚያዩ አብሮ ለመኖር ይህን ያህል ባልገዳቸው ባላስቸገራቸው ነበር እና ነፍጥን ባላነሱ ነበር። ለዛ ነው የኢትዮጵያ አንድነት ለምሳሌ የኢትዮጵያ አንድነት የሚባለውን የኢትዮጵያ አንድነት ወይ ኢትዮጵያ ናሽናሊዝም የሚባለውን ኤርትራኖች በኤርትራን ወገን ተነስተዋል። ቀጥሎ በትግራይም ተነስቷል። ያን መታየት መቻል ያለበት ከዛ አንጻር ነው። ምክንያቱም እስካሁን የነበሩት የሀገር ግንባታ መሰረቶች መሰረት የሚያደርጉት የሕዝቦችን እኩልነትና ዲሞክራሲያዊ መብታቸውን ለማረጋገጥ አልነበርም። መሰረት ያደረገው እነሱን የእነሱን ባህል በማቅለጥ እና አንድ በማድረግ አንድ አይነት አይደንቲቲ ለመፍጠር ነበር። ያ ግን አልሆነም ግን ያ መሆኑ ያ መሆኑ ግን አንድነት መፍጠር አይቻልም ወይ ወደሚለው ጥያቄ ይወስድናል። ወንድሙ እዚህ ጋር አንድ ጥያቄ አለኝ። እንትን የሀገር ግንባታ ወይም ደግሞ የኢትዮጵያዊነት የሚባለው አጀንዳ እንደው አማራዊ ነገር አለው ከአማራ ጋር የተያያዘ ነው ወይስ እንዴት አድርገን ነው ከእሱ ጋር ምክንያቱም ቅድም እንዳልኩት ይሄን ጥያቄ የሚነሳው ብዙ ጊዜ የኦሮሞ ጥያቄ ሲነሳ እሱን ሀሳብ ለመድፈቅ ተብሎ የሚመጣ ነው የሚለው ክርክር ስላለ የሀገር ግንባታ የሚለው በየትኛውም ሀገር አለ እንደዚህ አይነት ነገሮች እና በኢትዮጵያ አሁን ባለው ሁኔታ እንዴት ነው አንተ የምታየው? ይሄ ጥያቄ የሚመጣው ከኦሮሞ ብቻ አይደለም፣ ከትግራይም፣ ከኤርትራም ነበረ። በተለይ ከሁለቱ በጎን በተለይ ከሶስቱ ወገን ሲመጥ በታሪክ አንጻር ሲመጣ የነበረው ምንድን ነው የኢትዮጵያ ሀገር ግንባታ የሚባል የለም ያለው የአማራ የገዢ መደብ የአማራ ሕዝብ ሳይሆን የአማራ የገዢ መደብ ኢንተረስት ፍላጎት ለማስፈጸም እነዛ ግል የመሪዎቹ ፍላጎት እንደ ስቴት አይዲዮሎጂ ሪሳይክል ሆኖ እንደ አገር ግንባታ ተጠቀሙበት። ስለዚህ ይሄንን አንቀበልም ነው። ለዛ ነው አሁን መለየት መቻል ያለብን የአማራን ሕዝብና የአማራን ገዢ መለየት መቻል አለብን። ይሄ መለየት መቻል አለብን። በዛ በዛ በ በአማራ ህዝብ ባህል የተጠቀመው የአማራ ገዢ መደብ ራሱ የኢትዮጵያን አይዲዮሎጂ የኢትዮጵያን ናሽናሊዝም፣ የኢትዮጵያ ዩኒቲ ብሎ የሚነግርን የራሱ ኢንተረስት የራሱ ኢንተረስት የራሱን ፍላጎት የራሱን ሰርቫይቫል አቅርቦ ሪሳይክል አድርጎ የሚያቀርብልን ነው። ይህንን አንቀበልም ነው። ለዛ ነው ከኤርትራና ከትግራይ አካባቢ የሚነሱ ጥያቄዎች ያንን ኢትዮጵያን አንድነት ኮስችን ማድረግ የጀመሩት ከዛ አንጻር ነው። ከዛ አንጻር ነው መነሳት የጀመረው። ዛሬም ድረስ ዛሬም ድረስ ጥያቄዎች ሲነሱ ከዛ አንጻር ነው። ነገር ግን ምንድን ነው፣ አሁን ድረስ ወደ ኋላ እያየን ወደፊት ማየት ያለመቻል ነገር ይታያል። በብዙ መልኩ ከዚህ በፊት ታሪክ እንደዛ ያሳየናል ማለት ወደፊትም እንደዚህ ይታያል፣ ወደፊትም ሌሎቹ እንደዚህ ያዩታል የሚለውን ድምዳሜ ላይ አይደርስም። በእርግጥ ጥርጣሬው አለ። ጥርጣሬው ምንድን ነው? ኢትዮጵያ አንድነት ሲነሳ መልሶ ያንኑ ለማምጣት ነው ይባላል። ለምሳሌ አንዳንድ ፖለቲካ ፓርቲዎች ስታይ አንዳንዶቹ አይደለም፣ ከፌዴራል ስትራክቸር ይልቅ ወደ ዩኒተሪ ነው ይላሉ። ይሄ ማለት እንግዲህ ሌሎቹን ያፈራል። ምክንያቱም ዩኒተሪ ስቴት የምትለው ወይ ደግሞ ሌስ ፌዴራሊዝም የምትለው እነሱ ካላቸው ፐርሰናል ኤክስፒሪየንስ አንጻር፣ ካላቸው የራሳቸው ተሞክሮ አንጻር እምነቱ የላቸውም። እውነት ይሄ አንድነት የሚለው የእኛን ፍላጎት የእኛን መብት ረገጣ ይመልሳል ወይ ብሎ አምኑ። ስለዚህ መሰረታዊ ጥያቄው የትረስት ጉዳይ ነው፣ የማመን ጉዳይ። በሶሻል ኮሄሽን ትረስት የሚለው ነገር ላይ ነው። ትልቁ ነገር እሱ ላይ ነው መሰራት ያለበት። ጥሩ ነው። ወደ ገረሱ ልሄድ ነው አሁን ከዚሁ ጋር እያይዤ የማነሳው አንድ ነገር አለ። ገረሱ በኢትዮጵያ በተለይ ባለፉት ሁለት አስርት አመታት የዚህ የብሄር ጥያቄ በጣም ጎልቶ የተነሳበት ጊዜ ነው እና በሀገሪቱ አሁን በስልጣን ላይ ባለው መንግስት ውስጥም የሀገሪቱ መዋቅር ያው ብሔርን መሰረት ያደረገ ከመሆኑ አንጻር ከዚህ በኋላ በኢትዮጵያ ይሄ የአንድ የብሔር የበላይነት ወይም ደግሞ የብሔርን ጥያቄ እንዳልሰሙ ማለፍ የማይቻልበት ደረጃ ላይ አልደረስንም ወይ? ከዚህ በኋላ ከዚህ በኋላ የኦሮሞን ጥያቄ እንደሌለ ወይም እንዳልተፈጠረ አድርጎ ማለፍ ይቻላል ወይ? የኦሮሞን ብቻ ሳይሆን የሌሎች ብሔረሰቦችንም ጥያቄ እንትኑን አላለፍ ነው ያንን ያንን መስመሩን ትራሾልዱን አልፈናል ብዬ አስባለሁና፣ እሱ የሚያስማማ ነጥብ ነው። እንዴት ታየዋለ? በፕራክቲካሊ አልፈናል፣ በተጨባጭ አልፈናል። በተጨባጭ ከዚህ በኋላ ወደፊት ከን ማለት ኢትዮጵያ ውስጥ ያለው ያለው የነዚህ የብሄር ጥያቄዎች የኦሮሞ የሌሎችንም ጨምረው በኢትዮጵያ ውስጥ ሊፈቱም ላይፈቱም ይችላሉ ግን ወደ ነበሩበት አይመለሱም። ከዛ በፊት ከናይንቲን ናይንቲ ዋን በፊት ከነበሩበት ቦታ ሊመለሱ እንደማይችሉ በተዘበጥ አልፈናል። በግንዛቤ ደረጃ ላይ ያላለፍነው በግንዛቤ ደረጃ ያላ እስፔሻሊ ያላለፈው በአንድነት የአንድነት ሀይል ነኝ የሚለው የፖለቲካ ሀይል በግንዛቤ ደረጃ ሊያልፍ አልቻለም። አለም አላፊ ደግሞ ችግሩ ኢትዮጵያ ውስጥ የመፈታት እድሉን በሂደት እያጠበበው ሊሄዱ ላይ ይችላል የሚል እምነት አለኝ። እኔ እንዴት ይሄኛው ለምንድን ነው ያላመነው ይሄ ግሩፕ? አንደኛ ቅድም እንዳልኩት ኢትዮጵያ ውስጥ የተመሰረተው መንግስት የሴክለር ስቴት ባህሪን በሌሎችም ሀገሮች ማለት በአየርላንድ፣ በዚምባብዌ፣ በሳውት አፍሪካ፣ በላይቤሪያ በታይዋ ምናምን ነገር ብታጠኑት የሆነ የራሱ ባህሪ ያለው ከማዘር ህዝቡ ይቆረጣል ማለት ከነበረበት፣ ከሶርሱ ማለት ነው ይቆረጣል። ከነቲቭ ህዝብ ጋር ከተወሰኑ ሰዎችን መልምሎ ውስጥ ራሱ ውስጥ ካስገባቸው ውጭ የፖለቲካ የኢኮኖሚ፣ የሴኪሪቲ እንትኑን ኤክስክሉሲቭሊ ነው የሚመሰረተው። የቅኝ ገዥነት ባህሪ ያለው ነው እያልከን ያለው የተክለ በቀኝ ገዥነት ባህሪ አለው እና ያ ባህሪው ደግሞ ምንድን ነው የሚያደርገው? አንደኛ ከነሲቡ ህዝብ ጋር ከነሱ ባህል ጋር የመቃረን ኢንሴክዩር የመሆን አይነት ባህሪ አለው። ስለዚህ ምን የተለየ ነገር በሙሉ ማለት ነው ሲሰማ ከነበረው ሙዚቃ የተለየ ሙዚቃ ሲጻፍ ከነበረው ታሪክ የተለየ ነገር ሲጻፍ ሲሰራበት ከነበረው መዋቅር የተለየ ነገር ሲመጣ ይጠቅማል አይጠቅምም ሳይሆን አኖሚ ነው። ያ ነገር ዲቪያንት ነው። ከኖርማል ከሚባለው ከወርቃማው ዘመን ያፈነገጠ ነው የሚመስለው። ስለዚህ ኢንሴኩሪቲ ይፈጥራል። ይሄ ደግሞ የዚህ ነገር ደግሞ ደጋፊ ብዙዎቹ ከተማ ቀመሱ የተማረው ማለት ከዚህ ጋር ተያይዞ የመጣው ማለት ነው የትምህርቱንም አክሰስ ኢኮኖሚክ አክሰሱንም ምናምን ነገር ሲያገኝ የነበረው የተወሰነ ከዛ ነገር ሲያተርፍ የነበረ ወርቃማ ዘመን የነበረው ወርቃማ ሜሞሪ አሁን ያለው ጀኔሬሽን ባያተርፍም አባትናቱ ቅድመ አያቱ ያተረፈ የሆነ አይነት ወርቃማ ታሪክ ያለው ሰው ነው እዚህ ውስጥ እየተሳተፈ ያለው። ስለዚህ እነሱ የሚታያቸው ሞዴል የአንድነት ሞዴል በፊት የነበረው ነገር ነው። ከዛ ሲያተርፉ ነበር፣ ጎልደን ኤጅ ነበር። የሌላው ፔን አይሰማቸውም፣ የሌላው ችግር አይሰማቸውም። ወደዛ መሄድ ያኛው ኖስታልጂክ ናቸው፣ ይናፍቃቸው የነበረው ነገር ስለዚህ ኤኒ ኤኒ ከዛ ዲቪሽን ስለማይፈቅዱ ሪያሊቲውንም ራሱ የመቀበልና ራሳ የራሳቸውንም አጀንዳ የነበረውንም በደል ተቀብሎ ከሌሎች ጋር ያለ ሪሌሽንሽፕ ከዚህ በኋላ እንዴት ሊሆን ይችላል የሚለውን ነገር የማሰብ አቅም ይጎላቸዋል። ሌላው ደግሞ በፊቱንም እዛ ሀገር ውስጥ የዶሚናንትና ሌላው ደግሞ ተጨቋኝ ስለነበረ ምንም ድምፅ አልነበረውም። የእውቀትም አክሰስ አልነበረውም። የኢዱኬሽንም ላይ ማርጅናላይዝ ዶሮ ስለነበረ የሚባለውን ነገር የሚጠይቀውንም ነገር ራሱ እኮ አቺቭ ያደርጋል። እና ኢምፓወርድም ሆኖ እነዚህ ነገሮች ሲሪስ ሊያመጣቸዋል የሚል እምነት የላቸውም። አሁን አንዳንድ የአንድነት ኃይሎችን ብታያቸው የቋንቋው ፊደል ብሎ ነቀን የሚቀይሩ ስትራክቸሩን፣ ራሱ ስትራክቸር አሁን ባለው ራሱ ሰው ሳቲስፋይድ አይደለንም ብሎ ጥያቄ የሚያነሳበት እነሱ ከዚህ የበለጠ ወደኋላ መመለስ የሚመኙ አይነት ሰዎች አሉ። እንደዚህ አይነት ነገሮች ግጭት ይፈጥራል ብለው አሁን አያምኑ። ምክንያቱም እነሱ ስልጣን ላይ ከወጡ ሁሉንም ጸጥ ለጥ እናደርጋለን የሚል እንደዚ አይነት ሚስ ውስጥ ስለኖሩ ከዛ ነገር መውጣት የቻሉ አይመስለኝም። በጣም ሲሪየስሊ ሶሻል ሲክነስ ነገር ነው። እንትኑ ትሬሽ ወልዱ ታልፏል፣ ግን በግንዛቤ ደረጃ ይሄ ነገር በቃ ከዚህ በኋላ ሪቨርስ ማድረግ አይቻልም ከዚህ በኋላ የህዝቦች የራሳቸውን ራሳቸውን በራሳቸው ማስተዳደራቸው ከዚህ እየሰፋ ነው እንጂ የሚሄደው ከዚህ እየጠበበ እንደማሄድ፣ ይሄ ሪያሊቲ የተጨባጭ ሪያሊቲ እንደሆነ ከዚህ ጋር ለመሄድ ግን ምን አይነት ሪሌሽንሽፕ ነው የሚኖረን፣ የበፊቱ አይነት ጥርጣሬ እንዲያበቃ ምን አይነት ሪሌሽንሽፕ ነው የሚኖረን ብሎ ሪያሊስቲክ የሆነ ግንዛቤ እና ሪፍሌክሽን በዚህ የአንድነት ሀይል ነኝ ብሎ ራሱን በሚጠራው እኔ እንደዛ ብያልጠራቸውም ምክንያቱም ይሄ የአንድነት ሀይል ለሁሉም ህዝብ ፔን እና ኢንትረስት እኩል ኮንሰርን ይሆናል ብዬ አስባለሁ። እነዚህ ኤክስክሉዚቭ ኢንትረስት ነው የሚያራምዱት። ስለዚህ በዛ ስም አልጠራቸውም በግሌ ማለት ነው። ሪፍሌክት ማድረግ መቻል አለበት። ሪፍሌክት የማደርግ ከሆነ ነገሮችን አጋጣሚ ካገኘ ሪቨርስ አደርጋለሁ ብሎ ስለ ወርቃማው ዘመን ብቻ እየዘመረ የሚቀጥል ከሆነ በሌላው በኩል ያለውን ነገር በዚህ ውስጥ ችግር የመፍታት እድል እያጠበበ እንደሚሄድ ሌሎቹ ምዝቦች ደግሞ ጉልበት ሊሆኑ ኃይል ሊሆኑ እንደሚችሉ እና ወደ ወደ ያልተፈለገ አቅጣጫ ሊያመራ እንደሚችል ግንዛቤ ሊወሰድበት የሚገባ ነው የሚመስለኝ። እሱ ነው ችግሩ። ፕሮግረሲቭ የሆነ ኃይል ከዚህ ከሚባለው ነገር የተለየ ዲቪያንት የሆነ እዛ ውስጥ ያለ ሰው የተለየ ድምፅ ሲያሰማ ቶሎ ነው ሳይለንስ እንደሚደረገው። ስለዚህ ብዙ ብዙ ለውጥ ያስፈልጋል። አንድነት ኃይል የሚባለው ውስጥ ማለት ነው ችግሮችን መፍታት ካስፈለገ በዛ ውስጥ እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ሬዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ እንግዲህ የመጀመሪያ ክፍል ውይይታችንን አደመጣችሁ። በቀጣዩ ሳምንትም እንደዚሁ በ አንዳንድ ነጥቦች ዙሪያ እንመለሳለን። ውይይታችን ቀጣይ ነው የሚሆነው። በውይይታችን ላይ ለዛሬ አብረውን የቆዩትን ገረሱ ቱፋንና ወንድሙ መንግስቱን አመሰግናለሁ። የሚኖራችሁን ሀሳቦች እናንተም አጋሩን። ውይይቶቻችንን አጠቃላይ ከዚህ ቀደም ያደረግናቸውንም ይህንንም ጭምር በዌብሳይታችን ዋዜማ ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ገብታችሁ ማድመጥ ትችላላችሁ። በዩቲዩብ እና በሳውንድ ክላውድ ዋዜማ ራዲዮ ብላችሁ ፈልጉን። ትዊተርና ፌስቡክ ላይም እንደዚሁ እንገኛለን፣ ሐሳባችሁን ልታጋሩን ትችላላችሁ። ከዛም ባሻገር በኢሜይል አድራሻችን ዋዜማ ራዲዮ wazemaradio@gmail.com ላይ ጻፉልን፣ እንደዚሁ ሐሳባችሁን ለማስተናገድ ዝግጁ ነን። የዕለቱን ፕሮግራም አስተናድቼ ያቀረብኩላችሁ አርጋው አሽኔ ከዋዜማ ባልደረቦች ጋር በመሆን መልካም ጊዜ